ትናንት ምሽት በተካሄደው የዩናይትድ ስቴትስ የመጀመሪያ ዙር ፕሬዝደንታዊ ክርክር ላይ ወዳተኮረው የዕለቱ አብይ ርዕስ እንሸጋገር። የፊታችን ጥቅምት 27 እንደ አውሮፓውያን አቆጣጠር ደግሞ ማክሰኞ ኖቬምበር ወይም ህዳር 6 2012 ዓ.ም ማለት ነው፣ ለሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሚፎካከሩት የዲሞክራቲክ ፓርቲው እጩ ፕሬዝደንት ባራክ ኦባማ እና የሪፑብሊካን ፓርቲው እጩ የቀድሞ የማሳቹሴት ገዢ ሚት ራምኒ የመጀመሪያውን የፊት ለፊት ክርክር ትናንት ምሽት ላይ አካሂደዋል። ክርክሩ ያተኮረው የዩናይትድ ስቴትስን ምጣኔ ሀብት ይዞታ ጨምሮ የዘመቻው አበይት ጉዳዮች ናቸው በተባሉ ነጥቦች ላይ ነበረ በቪኦኤ ሪፖርተሮችና በዝግጅት ክፍላችን የተቀናበረው ዘገባ ቀጥሎ ይቀርባል አዘጋጅና አቅራቢ ሰሎሞን አባተ ለአጠቃላዩ የዩናይትድ ስቴትስ ምርጫ 34 ቀናት ሲቀሩት በምዕራባዊቱ የዩናይትድ ስቴትስ ግዛት ዴንቨር ዋና ከተማ ኮሎራዶ በሚገኘው የዴንቨር ዩኒቨርሲቲ ውስጥ የተካሄደውን የትናንት ረቡዕ መስከረም 23 ምሽት ክርክር የከፈቱት ፕሬዚደንት ባራክ ኦባማ ሲሆኑ እርሳቸው ወደ ፕሬዝደንትነቱ በመጡበት ጊዜ ውድቀት ውስጥ የነበረውና እየታገለ ያለው የሀገራቸው ምጣኔ ሀብት ወደ ነበረበት ጥንካሬው ለመመለስ እየታገለ መሆኑን ተናግረዋል። ይሁን እንጂ እጅግ በጣም ብዙ ሥራ ወደፊት እንደሚጠብቅ አመልክተው በትምህርትና በሥልጠናዎች ላይ መዋዕለ ንዋይ ማፍሰስና የታክስ ቅነሳ ማድረግ ለሀገራቸው የተሻለው አማራጭ መሆኑን ፕሬዚደንቱ ገልጸዋል። ተቀናቃኛቸው ሚትራምኒ ደግሞ ሀገራቸው ከቀደመው የተለየ መንገድ መከተል እንዳለባት አሳስበው ከሚስተር ኦባማ የተሻለ ነው የሚሉት የእርሳቸው እቅድ የኢነርጂ ልማትን በከፍተኛ ሁኔታ ማሳደግ፣ የበለጠ የዓለም አቀፍ ንግድ መስኮችን መክፈት፣ የበለጡ የሥራ ሥልጠናዎችን ማስፋፋት፣ የበጀት ጉድለቱን መቀነስና የአነስተኛ ቢዝነሶችን መስፋፋት መደገፍን እንደሚያቅፍ አመልክተዋል። ፕሬዚደንት ኦባማ ለግዙፎቹ ኩባንያዎችም የታክስ ቅነሳ እንደሚያደርጉ ገልጸው የሥራ ዕድሎችን ወደ ውጪ ሊያስኮበልሉ የሚችሉ ክፍተቶችን ሁሉ እንደሚዘጉ ተናግረዋል። የወደፊቱ የኢነርጂ ማስፋፊያ እቅድም የነፋስ የፀሐይ ኃይልና ባዮፊውልስን ማካተት እንደሚኖርበት ገልጸዋል። እነዚህን የመሠረተ ልማት እቅዶች ወደ ተግባር ለመመንዘር ግን መካከለኛ ገቢ ባለው አሜሪካዊ ላይ ተጨማሪ ጫና መጣል እንደማይኖርበትም ኦባማ አሳስበው ሚትራምኒ የያዙት የታክሱን ስርዓት መለወጥ የሚጠቅም አካሄዳል መሆኑን ለማስጨበጥ ሞክረዋል። የፕሬዚደንቱን የታክስ ሀሳብ የሚነቅፉትና እንዲያውም ፕሬዚደንቱ ያላቸው ሀሳብ ታክስ የመጨመር እንደሆነ የነገሯቸው ሚት ራምኒ ፕሬዚደንቱ ስለ እርሳቸው ያሉት ትክክል አለመሆኑን ጠቁመዋል። ስለ እኔ የታክስ እቅድ አሁን ያሉት ሁሉ ትክክል አይደለም። እርሳቸው አሁን ያሉትን አይነት የታክስ ዕቅድ ትደግፋለህ ወይ ተብዬ ብጠየቅ መልሴ ጨርሶ አልደግፍም ነው። የአምስት ትሪሊዮን ዶላር ታክስ ቅነሳ እንዲኖር አልፈልግም። ሚትራምኒ ይህ መካከለኛ ገቢ ያለው አሜሪካዊ በታክሶች ቁልል ስር ተቀብሯል፣ ተጨፍልቋል ብለዋል። በመሆኑም የታክስ መጠኑ ለግለሰቦችም ለኩባንያዎችም ሊቀልላቸው እንደሚገባ ተናግረዋል። ኦባማ የሚትራምኒ የታክስ ሐሳብ በአራቱ የሂሳብ መደቦች እንኳን ሊመለስ ከሚችል መደበኛ ስሌት ውጭ መሆኑን ተናግረዋል። እርሶ በሚያስረዱት መሠረት የታክስ ቅነሳው ቢደረግ መካከለኛ ገቢ ያላቸውን አሜሪካውያን ሳይነካ እና የበጀት ጉድለቱ ሳይቀንስ እጅግ ከፍተኛ ገቢ ካላቸው አሜሪካውያን ላይ ብቻ በሚሰበሰብ ቀረጥና የመሹለኪያ ቀዳዳዎችን በመድፈን ብቻ በቂ ገቢ ማግኘት አይቻልም። የፕሬዚደንት ኦባማን የኢኮኖሚ ፖሊሲዎች ያጣጣሉት ሚትራምኒ የጤና ጥበቃ እቅዳቸውንም እንደሚቃወሙትና የሥራ አጥነቱ መጠንም እያደገ መሆኑን ጠቁመዋል። 23 ሚሊዮን ሰው ከሥራ ውጭ ሆኖና የሥራ አጥነቱን መጠን እያሻቀበ ባለበት ሁኔታ፣ በየማዕድ ቤቱ ባለ ጠረጴዛ ላይ የኢኮኖሚው ቀውስ እየታየ አሜሪካውያን ሥራ እንዲያገኙ እንደ መፋለም ፕሬዚደንቱ ሁለት ዓመት ሙሉ ወደ ቢሮአቸው እየገቡ ሙሉ ኃይላቸውንና ትኩረታቸውን ለጤና ዕቅዳቸው ሲፋለሙ ማሳለፋቸው ለምን እንደሆነ አላውቅም። ፕሬዚደንቱ መልስ ሲሰጡም እርሳቸው ወደ ሥልጣኑ በወጡበት ወቅት የሀገሪቱ የጤና ጥበቃ ሥርዓት የሥራ አጥነቱን መጠን ያህል አጣዳፊ እንደነበረ ተናግረዋል። አነስተኛዎቹ ቢዝነሶች ለሠራተኞቻቸው የጤና ዋስትና ለመስጠት በፈለጉ ጊዜ ዋጋው ሰማይ የነካባቸው መሆኑ ብቻ አይደለም። አጠቃላይ የጤና ጥበቃ ወጪ የፌዴራሉ በጀታችን ጉድለት ዋነኛው ምክንያት መሆኑ ብቻም አይደለም። ይሁን እንጂ ቢታመሙ ጨርሰውኑ የሚወድቁትና ያለ ጥሪት የሚቀሩት ቤተሰቦችም ችግር የመሆኑ ጉዳይ ነው። የመንግሥት ቀዳሚ ሚና የሕዝቡን ደህንነት ማስጠበቅ መሆኑን ፕሬዚደንት ኦባማ ጠቁመው ሕዝቡ የስኬት ሕይወት መምራት እንዲችልም አመቺ ሁኔታዎችን ማዘጋጀት እንደሚኖርበት ገልጸዋል። በመሆኑም መንግሥት ባለፈው ጊዜ እንደ ሀዲዶችን መዘርጋት የትምህርትና የምርምር ተቋማትን መገንባትና ማስፋፋትን በመሳሰሉ መስኮች እገዛ ማድረጉን አስታውሰዋል። ሚስተር ራምኒ ደግሞ የመንግሥት ሚና ሕገ መንግሥቱንና የነጻነት አዋጁን መርሆዎች ማስከበርና መንከባከብ መሆናቸውን ገልጸው ይህም ሊጨበጥ የሚችለው ወታደራዊ ጥንካሬን በማረጋገጥ፣ ለእምነት መቻቻል ቁርጠኝነትን በማሳየት፣ ላዛውንትና የአካል ጉዳት ላለባቸው እንክብካቤን በማድረግ፣ ግለሰቦች ሕልሞቻቸውን እውን እንዲያደርጉ ነጻነቶቻቸውን በማስጠበቅ መሆኑን አስረድተዋል። ፕሬዚደንቱ በመዝጊያ ንግግራቸው መጪዎቹን ዓመታት እስካሁን በነበሩት የአራት ዓመታት የዋይት ሃውስ ውጤት ላይ ማቆም እንደሚፈልጉ ገልጸው በሁለተኛው የስልጣን ዘመናቸውም እንደ መጀመሪያው ሁሉ በርትተው እንደሚሰሩ ተናግረዋል። ሚስተር ራምኒ በመዝጊያ ንግግራቸው ያለፉትን አይነት አራት ተጨማሪ ዓመታት ማለት ለባለመካከለኛው ገቢ አሜሪካዊ ተጨማሪ ከባድ ዘመናት ማለት ናቸው ብለዋል። እርሳቸው ቢመረጡ ዐሥራ ሁለት ሚሊዮን ተጨማሪ የሥራ ዕድሎችን እንደሚከፍቱ የፕሬዚዳንቱ መለያ የሆነውን የጤና ጥበቃ ማሻሻያ ሕግ እንደሚሰርዙና በሌላ እንደሚተኩ ቃል ገብተው የወታደራዊ ወጪ ቅነሳ እንደማያደርጉ ግን አስረድተዋል። ሁለቱ እጩዎች የፊታችን ጥቅምት ስድስት ደግሞ በስብሰባ አዳራሽ ውስጥ ከሕዝብ ጋር ተገናኝተው በሚካሄድ የክርክር ዓይነት በሀገር ውስጥና በውጭ ጉዳዮች ላይ እንደገና የሚጋጠሙ ሲሆን በዚያ ወቅት ከታዳሚውም ለሚቀርቡላቸው ጥያቄዎች መልስ ይሰጣሉ። ለጥቅምት 12 የተቆረጠው የሁለቱ የመጨረሻው ክርክር የሚያተኩረው በውጭ ፖሊሲ ላይ ይሆናል። በምክትል ፕሬዚደንት እጩዎቹ በዴሞክራቱ ጆ ባይደንና በሪፐብሊካኑ ፖል ራያን መካከል የሚካሄደው አንድና ብቸኛ ክርክር ለጥቅምት አንድ ቀን ተይዟል። በመጨረሻ የተካሄዱት የመራጩ ህዝብ የድጋፍ ቅኝት ውጤቶች በአጠቃላይ በብሔራዊ ደረጃና የፍልሚያ ወረዳ ናቸው በሚባሉ የተወሰኑ ግዛቶች ውስጥ ፕሬዚደንት ባራክ ኦባማ ስስ በሆነ ብልጫ እየመሩ መሆናቸውን ያሳያሉ። you may